ከተቃዋሚ ፓርቲዎች የሚሰሙ መረጃዎች ወቅታዊውን የክልሉ ሁኔታ አያሳዩም ሲል የኦሮሚያ ክልል አስተዳደር ለአሜሪካ ድምፅ ገለጠ። የክልሉ መስተዳድር ቃል አቀባይና የካቢኔው አባል አቶ ፈቃዱ ተሰማ የተቃዋሚዎቹ አስተያየት ብጥብጡ እንዲቀጥል ከመፈለጋቸው የመነጨ ነው ብለዋል። ባለፈው ቅዳሜ ባሰራጨኑ ዝግጅት በሦስት የኦሮሚያ ከተሞች የሚገኙ የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባላት ክልሉ ወታደራዊ አስተዳደር ስር ይገኛል ማለታቸው ይታወሳል። በማህበራዊ ድረ ገጾች ደግሞ ኦሮሚያ በስምንት ቀጣና ተከፋፍላ በጀነራሎች እንደምትተዳደር የተናፈሰውን ዘገባም አቶ ፈቃዱ ተሰማ ከእውነት የራቀ ሲሉ አስተባብለዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩ ልኮልናል። የኦሮሚያ ክልላዊ መንግስት ምላሽ የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ አባላት ሰሞኑን ለአሜሪካ ድምፅ የሰጡትን አስተያየት ተከትሎ የመጣ ነው። በምዕራብ አርሲ ሻሸመኔ፣ በምስራቅ ወለጋ ሆሮ ጉድሩና በምዕራብ ወለጋ ነጆ ከተማ የሚገኙ እነዚሁ የተቃዋሚ ፓርቲ አባላት እንዳሉት የክልሉ የጸጥታ ሁኔታ አሁንም አልተረጋጋም። በየአካባቢያቸው ከፍተኛ ፍርሃት መፈጠሩን፣ በምሽት ቤት ሰብረው የሚገቡ የጸጥታ ኃይሎችም ተማሪዎችን፣ መምህራንን እና አርሶ አደሮችን የሚደበድቡበት፣ የሚያስሩበት ሁኔታ መኖሩን አመልክተዋል። ቃለ ምልልሱን የሰጡት የኦፌኮ አባላት አክለው እንዳሉት በዚሁ የፍርሃት ድባብ የተነሳ በመኖሪያ ቤታቸው ማደር የሚፈሩ ወጣቶች ያጋጥማሉ ክልሉም በወታደራዊ አስተዳደር ስር ነው ብለዋል። የኦሮሚያ ክልላዊ መንግስት በሰጠው ምላሽ አስተያየቶቹ የክልሉን ተጨባጭ ሁኔታ አያንጸባርቁም ብለዋል። የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊና የካቢኔ አባል አቶ ፍቃዱ ተሰማ እንዳሉት እንደዚህ አይነቱ ግምገማ የሚመነጨው ከራሳቸው ከተቃዋሚዎቹ ፍላጎት ነው። አቶ ፍቃዱ ይቀጥላሉ። በአገር ውስጥ በህጋዊ መንገድና በሰላማዊ እንቀሳቀሳለን ብሎ የሚንቀሳቀሱ የፖለቲካ ኃይሎች አሉ። ብጥብጡ በተጀመረበትም ጊዜ፣ ብጥብጡ ከቆመም ጊዜ ጀምሮ የነበረው ፍላጎት ብጥብጡ እንዳለ እንዲቀጥልና መደትም ደግሞ በህገ መንግስታዊ ስርአቱ በሀይልና በጫና የሚፈርስበት ሁኔታ ነው። አለሞት የሰሩት የነበረ አሁንም ዝም በውጭም ሰላም መኖር አለመኖሩ፣ መረጋጋት አለመረጋጋቱ የማዕዘን ድንጋይ ሆኖ መሰረታዊ መነሻ ሆኖ እያገለገለ ባለበት ሁኔታ ምንም አይነት ሰላም እንደሌለ፣ ብጥብጥ ስርዓት እንዳለ አድርጎ የሚያቀርቡ አሉ ማለት ነው። ይሄ የኦሮሚያ ተጨባጭ ሁኔታን አይገልጽም። ሰዎቹ የራሳቸውን አሳብ ማራመዳቸው አንድ ነገር ሆኖ የኦሮሚያ ተጨባጭ ሁኔታ አይገልጽም ማለት ነው። ህዝብም ያውቃል ማለት ነው። ይህንን ነገር ከዚህ ጋር ተያይዞ ሰራዊቱም ይሁን የጸጥታ ኃይሉ የህዝብ ወገንተኝነት ያለው ነው። እንኳን በሀገር ውስጥ በአፍሪካ ሀገሮችም ተልእኮ ተሰጥቶት በሚሄድበት ሰዓት ይህንን ህዝባዊ ባህሪውን ነው የሚያሳየው። ከህዝብ የወጣ ነው፣ ለህዝብ የሚያገለግል ነው። በዋናነት በጋራ ተቀናጅቶ ነው ከክልሉ ጸጥታ ኃይል ጋር የሚሄደው ማለት ነው። ስለዚህ እያንዳንዱ እንቅስቃሴ በየቀኑ እየገመገመ የመጡ ለውጦችን እያየ የህዝቡን ሰላምና ደህንነትን ለማስጠበቅ ሲባል ነው። ክልሉ ጸጥታ አካል ጋር ማለት ልክ ሌላ ስራችን ትምህርት ላይ ፌዴራል ይሰራል፣ ጤና ላይ ይሰራል፣ መንገድ ላይ ይሰራል፣ ጸጥታ ላይ ማብረው ነው የሚሰራው ማለት ነው። እዚህ ላይ ግን ለምሳሌ የፓርቲ አመራሮች የተቃዋሚ ፓርቲ አመራሮች አስተያየት ከዚህ ቀደም የተቃውሞ እንቅስቃሴ ከመጀመሩ በፊት ከነበረው መጠን በበለጠ የክልሉም ይሁን የፌዴራሉም የፖሊስ ኃይል እንደዚሁም ወታደሮች ይታያሉ በየአካባቢው ይሄ በራሱ በህዝቡ ውስጥ ሌላ ስሜት ይፈጥራል የሚል ጭምር ነው እና ያ ነገር አሁንም እንዳለ ነው ወይ ወደ ነበረበት አልተመለሰም ወይ የፖሊስ ኃይሉ ቁጥር ወይም የመከላከያ ኃይሉ ቁጥር በተለያዩ የኦሮሚያ አካባቢዎች የሚንቀሳቀሰው ማለት ነው በፊት የነበረውና አሁን የነበረው ለማለት ፈልጌ ነው ሁለቱም ሲያነጻጽሩት ጥሩ የጸጥታ ስጋቱ በነበረበት በተወሰነ ደረጃ ያው ከብጥብጡ በፊት እንደነበረው ሊሆን አይችልም። ምክንያቱም ብጥብጥ ሰፋ ያለ ቁጥር ተፈጥሯል። በዚህም የሰው ህይወት ጠፍቷል። እንደገና ንብረቶች፣ እና ህዝቡ ስጋት ውስጥ የገባበት ሁኔታ ስላለ። ይሄ ሙሉ በሙሉ ማለት ነው፣ ወደ ነበረበት ቦታ ሙሉ በሙሉ እስከሚመለስ ድረስ በተወሰነ ደረጃ የጸጥታ ኃይል አስፈላጊ ነው ተብሎ የተለየበት ሁኔታ ይኖራሉ ማለት ነው። እነዚህ የጸጥታ ኃይሎች ከህዝቡ ጋር በመሆን ነው ህዝቡን የማወያየት፣ በጸጥታ ጉዳይ ህዝቡን የማሳተፍ፣ የህዝቡን ጸጥታና ደህንነት የመጠበቅ አልፎ አልፎ መጠነኛ የሆነ ዝርፊያዎች መንገድ ተደብቆ የመዝጋት የግለሰብ ጸመዎችም ወደ እንትን የሚቀይሩበት ሁኔታ ስላለ እነዚህ ነገሮች በብቃት ለመቆጣጠር ነው ማለት ነው። ቦታዎች የተሻሻሉበት ሁኔታ ደግሞ ወደ መደበኛ ስራው ነው የሚመለሰው ማለት ነው። ስለዚህ አሁን የተባሉ ቦታዎች ብቻ ሳይሆን ሌሎችም በዚህ ደረጃ ሊገለጽ የሚችል ኢንቮልቭመንት ይኖራል ማለት ነው። ከዚህ ውጪ ግን እንደተባለው ሰራዊቱ ሀረሴ ማድረግ ባህሪም የለውም ሊያደርግም አይችልም ማለት ነው። ምናልባት በግለሰብ ደረጃ የሚገለጽ ነገር ካለ ከላኪያ የሚሆን የጸጥታ ኃይላችን ክብረሰቡን የወጣው ማንኛውም ኢንስቲቱሽን እንደ ተቋም ማንኛውም ተቋም ውስጥ ሊኖር እንደሚችል ሊኖር ይችላል ተብሎ ይገመታል ማለት ነው። ስለዚህ ይሄንን ደግሞ ራሱን በራሱ ገምግሞ ነው የሚያስተካክል ነው የሚሆነው። ነው ዋና ተልእኮ ወደዚህ አካባቢ ሄደው ህብረተሰቡን ሰላምና ጸጥታ የሚጠበቅ ተልእኮ ነው። አቶ አፈፍቃሩ ሌላ ጥያቄ ላንሳ። እንግዲህ በማህበራዊ ድረገጾች ይናፈሱ የነበሩ ኦሮሚያን የተመለከቱ ያልተረጋገጡ መረጃዎችም በዚሁ ቃል ምልስ ተነስተዋል በተቃዋሚ ፓርቲ አባላት ማለት ነው። ለምሳሌ አንደኛው ክልሉ በወታደራዊ አስተዳደር ስር ነው፣ በስምንት ቀጠናዎች ተከፋፍሎ በስምንት ጄኔራሎች ይተዳደራል የሚል ነው። እነዚህ የተቃዋሚ ፓርቲ አባላት ይሄንኑ ጠቆም አድርገዋል፣ በዚሁ ቃለ መልስ ማለት ነው። በዚህ ላይ ምንድን ነው የእርስዎ ምላሽ? የኦሮሚያ ክልላዊ መንግስት እንደ መንግስት ሊወጣ የሚችለውን ተልእኮ እየተወጣ ነው የሚገኘው። ክልሉ መንግስት እራሱን እያስተዳደረ ነው አይደለም የሚለው ስራ አስፈጻሚ አካላትም አስፈጻሚ አካል የምንለው ከፕሬዚደንት ጀምሮ እያንዳንዱ ቢሮ የራሱን ከላይ ጀምሮ እስከ ቀበሌ እየተወጣ ነው የሚገኘው ማለት ነው የእለት ለ ስራው ሁለተኛ ደረጃ ህግ ተርጓሚ አካል አለ። ህግ ተርጓሚ አካልም የዳኝነት ስርአቱ ነው ከላይ ጀምሮ እስከታች ተግባሩን በየቀኑ በየእለቱ በተገቢ ሁኔታ እየተወጣ ነው የሚገኘው ማለት ነው። ጫፌም እንዲሁ ማለት ነው። ሕግ አውጪው አካልም በየወቅቱ ስራዎቹን ህብረተሰብ ተወኳች ወርዶ ህዝቡን በማነጋገር የህዝብ ጥያቄ እየመለሰ ነው ያለው ማለት ነው። ስለዚህ በአጠቃላይ ሶስቱም የመንግስት አካላትን ስናይ በጥሩ ቁመናና ተልኳቸውን እየተወጡ የሚገኙበት ሁኔታ ነው ያለው ማለት ነው። ችግሩን በተፈጠረበት ጊዜ የክልሉ መንግስት በቀዳሚነት በመረባረብ አስፈላጊ ድጋፍ በሚያስፈልግበት ጊዜ ክልሉ መንግስት እየጠየቀ ህዝቡን በማስተባበርና ከህዝቡ ጋር ሰፋፊ የሆኑ መድረኮችን በማድረግ ነው የተቆጣጠረው ማለት ነው። ስለዚህ በዋናነት የተፈጠረው ነገር የተቆጣጠረው ህዝቡና መንግስት ነው ማለት ነው። መንግስት የመሪነት ሚናውን የተጫወተ ህዝቡ ደግሞ የተሳትፎ ሚናውን እያረጋገጠ የሄደበት ስለሆነ ይሄ በወታደራዊ አስተዳደር ስር ነው የሚለው ነገር በፍዞም ተቀባይነት የለውም ማለት ነው። የፌዴራል መንግስትና የክልል መንግስታት አሉ የሚሰሩት በህገ መንግስት ተለይቶ የተሰጣቸዋሉ ማለት ነው። ለምሳሌ መንገድ ፌዴራል ይሰራል፣ ክልል ይሰራል። ክልል የኤሮአ ፕሮግራም ነው የሚሰራው። ትልልቅ ደግሞ የአስፋልት መንገዶችን ማን ይሰራል? ክልል፣ ፌዴራል መንግስት ይሰራል። ፌዴራል መንግስት ይሰራ ከክልሉ ጋር በመሆን ነው። የትምህርት ተቋማትን ያስፋፋል። ከአንደኛ ደረጃ እስከ ሁለተኛ ደረጃ ክልል ይሰራል። ኮሌጆችም ይሰራል ከዚህ በላይ ያለ ደግሞ ዩኒቨርሲቲዎችን ደግሞ ፌዴራል መንግስት ከክልል ጋር ሆኖ ነው የሚሰራው ማለት ነው። የጤና ተቋማትም እንደዛው ማለት ነው። ልክ እንደዛው ብሎ ማህበራዊ እና ኢኮኖሚ አገልግሎትን በጋራ ተጣምሮ እንደሚሰሩ ሁሉ ማለት ነው። የጸጥታ ስራ ላይም እንደዚህ ነው ማለት ነው። የጸጥታ ምክር ቤት አለ ማለት ነው። ክልሉ ያለበት ክልሉ የሚያስተባብረው የጸጥታ ምክር ቤት አለ ማለት ነው። ስለዚህ ችግሩ በነበረባቸውና ረዘም ያለ ጊዜ ወሰደባቸው በመቀናጀት ማለት ነው። የፌዴራል ፖሊስ የሀገር መከላከያ እንደገና ደግሞ በዋናነት ደግሞ የክልሉ ፖሊስ ሚሊሻ ህዝቡ ደግሞ በዋናንበ የአንበሳውን ድርሻ ይዞ ማለት ነው። የጸጥታ ምክር ቤት ሲሉ ግን የጸጥታ ምክር ቤት የተቋቋመው አሁን ችግሩ ከተከሰተ በተከሰተበት ወቅት ለመቆጣጠር ነው ወይስ በፊትም የነበረ ነው? በፊትም የነበረ ነው። በጋራ ነው የሚሰራው ማለት ነው። በክልሎች አካባቢም ፌዴራል መንግስት የሚባለው የራሱ የሆነ ኢንተርናሽናል ድንበር ካልሆነ ጋር ድንበር የለውም። ዞሮ ዞሮ ድንበሩ የክልሎች ነው ማለት ነው። ስለዚህ በድንበር አካባቢ የሚፈጥሩትም በሀገር ውስጥ የሚፈጥሩትም ነገሮች በአጠቃላይ ከክልሎች ጋር ነው የሚሰራው ማለት ነው። እነዚህም የመከላከያ ተቋማት የሚቀምጡት ክልል ውስጥ ነው ማለት ነው። ሌላ ሰማይ ለሚቀመጡት እዚሁ ነው የሚቀመጡት ማለት ነው። ስለዚህ የጸጥታ ምክር ቤቱ ከዚህ በፊትም ነበር ፖሊስን የተለያየ ጸጥታ አካላትን መከላከያን ጨምሮ ማለት ነው። መከላከያም ሆነ ፖሊስ ምን አይነት ድርሻ አለው፣ ተልኮ ምንድነው፣ ህገ መንግስታዊ ተልኮ ምንድነው የሚባለው ነገር ይታወቃል ማለት ነው። ስለዚህ እነዚህ ችግሮች እና አውከቶች በተነሱበት ቦታዎች ደግሞ ድጋፍ ያደርጋሉ ማለት ነው። በጋራ ይሰራሉ ማለት ነው። ወደ ነበረበት ሙሉ በሙሉ ህዝቡ ኦን በሚያደርጉበት ጊዜ ደግሞ ወደ መደበኛ ስራቸው የሚመለሱ ይሆናል ማለት ነው። ይሄ ነው ያለው አጠቃላይ እንጂ በወታደራዊ በስምንት ጀነራል በስድስት ጀነራል የሚባል ነገር ክልሉ አስተባባሪነት የሚሰራ ስለሆነ በዚህ ደረጃ የሚገለጽ ነው ማለት ነው። የማህበራዊ መገናኛ ዘዴዎች ትዊተር፣ ፌስቡክ፣ ሌሎችም ኦሮሚያ ውስጥ አይሰሩም ወይም በአንዳንድ የኦሮሚያ አካባቢዎች አይሰሩም የሚልም ነገር አለ። በዚህ ላይ ምንድን ነው የእርሱ አስተያየት? የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፍቃዱ ተሰማ ለዚህና በተቃዋሚ ፓርቲ አባላት ለተነሱት ሌሎች ነጥቦች ምላሽ ሰጥተዋል። በሁለተኛው አጋማሽ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።